ጠቅላይ ሚኒስትሩ ሚስተር ሉቭን በምክትላቸው በወይዘሮ ሮምሰን ታጅበው አዲሱን ውሳኔያቸውን ለማስረዳት ፖለቲከኛ የወሰደባቸው ጊዜ ረዥም ሳይሆን አጭር ነው። ሀያ ደቂቃ ብቻ ነው። እሳቸውን ተከትለው ቀበላ አድርገው መድረኩ ላይ የወጡት ምክትል ጠቅላይ ሚኒስትሯ ወይዘሮ ሮምሰን የአረንጓዴው ፓርቲ መሪ ባለፉት ሳምንታት በወሰዱትና ባቀዱት ጉዳዮች ላይ አተኩረው ንግራቸውን እንደዚህ ብለው ከፍተዋል። ባለፉት ሳምንታት በነገሩ አምኝበት በየቀበሌውና በተለያዩ አካባቢዎች እየተዘዋወርኩ የድርጅት ጓደኞቼን ለማገዝና ለመርዳት ወዲያና ወዲህ ስል ሰነበትኩኝ። ግን አሁን የሚለውን አረፍተ ነገር አከታትለው እንደተናገሩ ዘጋቢያችን እንዳለው ፖለቲከኛዋ እምባቸውን መቆጣጠር አቅቷቸው ዞር ብለው እሱ እንደ ጻፈው ወለሉ ላይ ረጩት። አሳዛኝ ውሳኔ፣ በስደተኞች ላይ አስደንጋጭ ፍርድ፣ በሽሽት ላይ በሚገኙ ሰዎች የሚሉትን አነጋገሮች እዚያው እሱ ወኪላችን አዳምጠዋል። በእኔ እምነት ውሳኔ ስዊድንና አውሮፓን የሚያስደነግጥ ነው። ተስፋ የማደርገው ደግሞ አውሮፓ ተጠናክሮ ወጥቶ በጋራና በአንድነት አንድ ላይ ሆነው እንዲሰሩም ነው ኤ ም በአዲሱ ህግ መሠረት እስከ ዛሬ ድረስ ስዊድን የምትታወቅበትና ስዊድን የምትደነቅበትን ነፃውና ሊበራሉን ስደተኞቹን ሁሉ የምታስተናግድበትን የቆየ ፖለቲካዋን እንዳለ እንደቀየረች ነው። እስከ ዛሬ ድረስ ጠቅላይ ሚኒስትሩ እንዳሉት ዘጠኝ ነጥብ አምስት ሚሊዮን ህዝብ አገሪቱን አቅፋ ብዙ ስደተኞችን ተቀብላ እነሱን አስተናግዳለች አሁን ግን ቀጥለው እንዳሉት መቀበል የማትችልበት ደረጃ ላይም ደርሳለች። ሱዲን ምንም እንኳን ትንሽ አገር ብትሆን ብዙ አስተዋጽኦ አድርጋለች። አሁንም ቢሆን የሱዲን ህዝብ አስቸጋሪ በሆነው ዘመን ትብብሩንና ድጋፉን ከማሳየት ወደኋላ አላለም። ጊዜ የወለደውን የስደተኞች ጎርፍ እንደ አቅማችን ተቀብለን አስተናግደናል። ባለፉት ሁለት ወራት ብቻ ከ8000 ሰው በላይ ወኪላችን እንደ ጻፈው የስዊድንን ድንበር አቋርጠው እዚያ የፖለቲካ ጥገኝነትን ጠይቀዋል። ኬላውን ከዘጋች ወዲህ ግን ቁጥራቸው ቢቀንስም ለመንግሥት ሠራተኞች በብዙ አካባቢ አሁንም ቢሆን ስደተኞቹን ማስተናገድ ከአቅማቸው በላይ ሆኖባቸዋል። Den är ohållbar ፈጽሞ አልቻልነውም። ስደተኞቹ ከእንግዲህ ጠቅላይ ሚኒስትሩ ሎቨን እንዳሉት ወደ ሌላ አገር ሄደውም እዚያ ጥገኝነት መጠየቅም ይኖርባቸዋል። እንደ ተሰማው የቤተሰብ አባልን መጥራት ለቤተሰቦች አንድ ላይ መገናኘት ቅድሚያ የሚሰጠውን ልዩ ፈቃድ የስዊድን መንግሥት ይህን አንቀጽ ለመሰረዝ እቅድ እንዳላት ወኪላችን ስቶክሆልም ላይ ቀጣውን እርምጃ እሱ አዳምጠዋል የስዊድን መንግሥት ይህን የመሰለ ያልታሰበ የፖለቲካ እርምጃ ትላንት በመውሰዷ አውሮፓ ውስጥ የቀራቸውን አንድ ደጋፊ አገር ወይዘሮ አንገላ ሜርክል የጀርመኗ ቻንስለር አሁን አጥተዋል ይልማ ኃይለሚካኤል ለዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ